ይህ የኤስቤስ ሬዲዮ ፖድካስት ነው። የሰፈራ መምሪያ መረጃ፣ ስለ አውስትሬልያ አኗኗር ሁነቶችና ታሪኮች። በኤስቤስ አማርኛ በነባር ዜጎች መካከል ያለ ባህላዊ ዝንቅነትን የመረዳት ጠቀሜታ የአውስትሬልያ ነባር ዜጎች ከሆኑት የአቦርጂናልና ቶረስ መሽመጥ ደሴት ሰዎች ጋር ተሳትፎ በማድረግ ትርጉም ያለው ግንኙነቶችን ለመገንባት ካሹ በመካከላቸው ያሉ ባህላዊ ዝንቅነቶችን መረዳት ግድ ይላል። በአውስትራሊያ ነባር ዜጎች መካከል በልጽጎ ያለው ዝንቅነት ማራኪ ገጽታን የተላበሰ ሲሆን ሁሉንም የአቦሪጂናልና ቶረስ መሽመጥ ደሴተኛ ሰዎች አንድ ወጥ ቡድን አድርጎ የመመልከቱን የተሳሳተ ግንዛቤ አሌ የሚል ነው። ነባር ዜጎች ባህላዊ ጌጥነትን፣ ቋንቋዎችን፣ የአኗኗር ዘይቤዎችንና የዝምድና መዋቅሮችን ወካይ ናቸው። ይህን ዝንቅነት ከሚያጠቃልሉ ማለፊያ መንገዶች አንዱ የአውስትሬልያ ነባር ዜጎች ካርታን መመልከት ነው። በምዕራብ አውስትሬልያ ኪምበርሊ ቀጠና የባራ ዲዋዋ አክስት ሙኒያ አንድሮስ ሲያስረዱ፣ ሰዎችን እንጋብዛለን ስለምን አምስት መቶ ያህል ብሔሮች በዚያ ካርታ ላይ ሰፍረው አሉና፣ እያንዳንዱ ብሔር የራሱ የሆነ ወይም ከሌሎች ጋር የሚጋራቸው ቋንቋ አለው ሲሉ ስምንት መቶ የአነጋገር ዘይቤዎችን ከባህሎቻቸው ጋር የኖነር ዘይቤዎችን የዝምድና መዋቅሮችን ያካትቱ። ከሁለት መቶ ሀምሳ በላይ የነባር ዜጎች ቋንቋዎች አሉ። ሁሉም ብሔሮች በስነ ጥበብ ሳይቀር ይለያያሉ በማለት አክስት ሙኒያ አክለው ያስረዳሉ። የነባር ዜጎች ስነ ስዕልን በመመልከት ብቻ ከየትኛው አካባቢ የመጣን እንደ ሁለይቻ አውቃለሁ ያን ያህል የተለየ ስለሆነ፣ አያሌ ሰዎች የነጥብ ቅብን ከአቦርጂናል ባህር ጋር ያያይዙታል። ይሁንና ያ የአንድ ብሔር ብቻ ነው። የኔን ሰዎች የባርዲ ሰዎችን ስትመለከቱ እኛ የጨው ውሃ ሰዎች ነን። ስነ ስዕሎቻችን ከሌሎች በዓለም ዙሪያ ካሉ ደሴተኞች ጋር በጣም ተመሳሳይ ነው። ወጀቦችን በግልጽ የሚያሳዩት ጂኦሜትሪክ ቅቦቹ ከቶንም የነጥብ ቅቦች አይደሉም ብለዋል። አክስት ሙኒያ ደራሲት፣ ጠበቃና የተዛማጅ ማህበረሰባት ተባባሪ ዳይሬክተር ናቸው። ሰዎች ከነባር ዜጎች ጋር በሚወያዩበት ወቅት አንድ ወጥ መጠን ለሁሉም ልክ አይሆንም የሚለውን ይት ባህል ልብ ይሉ እንደሚገባ ይናገራሉ። ይበልጥ ትርጉም ያላቸው ግንኙነቶችን ለመገንባት ለማህበረሰብ ወጎችና ልማዶች ከብሬታን መቸር ወሳኝ የመጀመሪያ እርምጃ ነው ካላ ሮጀርስ ካክስት ሙኒያ ጋር በአጋርነት የሚሰሩ ነባር ዜጋ ናቸው። የአውስትሬልያን የጋርዮሽ ታሪክና ነባር ዜጎች በሆኑና ባልሆኑቱ መካከል ያሉ ክፍተቶች እንደምን እስካሁን ዘልቀው እንዳሉ የመሰለ ዕውቀትን መረዳት ወሳኝ መሆኑን ያሳስባሉ። ለመጀመሪያ ጊዜ አውስትሬልያ በቀኝ ግዛት ስር በወደቀችበትና አሁንም ቀጥሎ አለ ዋነኛው ችግራችን የዝንቅ ግንዛቤ ማነስ ነው። አሁን ድረስ ተከስተው ያሉ አብዛኞቹ ችግሮቻችን የአቦርጅናልና ቶረስ መሽመጥ ደሴት ሰዎች አንድ ወጥ ቡድን አድርጎ መመልከትና በልጽጎ ላለ ዝንቅነት እውቅናን አለመቸር ነው ይላሉ። አውስትሬልያ ሁሌም መድብለ ባህላዊት ናት። አክስት ሙኒያ ነባር ዜጎች የመድብለ ባህል ተጠባቢዎች እንደሆኑ ሲናገሩ የእኔ ሰዎች ከመድብለ ባህላዊነት ጋር ለሺህ ዓመታት ቆይተዋል። ከሌሎች አቦሪጂናል ቡድናት ጋር መቀራረብን ተምረናል። የተወሰኑ የተለያዩ ቋንቋዎችንም ለምደናል ይላሉ። እንደ ዶክተር ማርኮ ስሚስ ላሉ የነባር ዜጋ ዝርያ ያላቸውና የአውስትሬልያ ነባር ዜጎችን ዝንቅነት ለሚያበለጽጉቱ እውቅናን መቸር ጠቃሚ ነው። አባታቸው ከኒው ሳውዝ ዌልስ ዩን ብሄር ሲሆኑ እናታቸው ከጃፓን ከዊሽ ኮኩራ ናቸው። የተወሰኑ ሰዎች በጃፓናዊና አቦሪጂናል ዝርያ የሳቢያ የጃፓናውያን የእንቁ ኢንዱስትሪ ከነበረበት ከላይኛው ሰሜንና ሰሜን ምዕራብ አውስትሪሊያ እመስላቸዋለሁ ። ይሁንና ወላጆቼ የተገኙት አባቴ ጃፓን ውስጥ ሲዘዋወር ከአንዲት የክዮሹ ቡና መሸጫ ውስጥ ነው። ጃፓን ውስጥ ተጋቡ። አባቴ እናቴን ወደ አውስትራሊያ ይዟት መጣ ሲሉ አውግተዋል። ዶክተር ስሚዝ ሲያድጉ የእስያዊት ገጽታ ስላላቸው አያሌ የዘረኝነት ስድቦች ተሰንዝሮባቸዋል። ከቶንም ሰዎች አቦሪጂናል መሆናቸውን ሲያውቁ አታዮቻቸውን ከፍ ወዳለ ደረጃ አሻቅቧል። ዶክተር ስሚዝ ለዚያ አስባቡ ሰዎች ነባር ዜጎችን አስመልክቶ እንደ ቆዳ ቀለም ወይም የስልጣኔ ደረጃን በተመለከተ ከተጻፈ ታሪክ የቀሰሟቸው የጅምላ እይታና ጠባብ ግምቶች ስላሏቸው ነው በማለት ሲያመላክቱ፣ ሰዎች ምናልባት ቀደም ሲል በሕይወት ዘመናቸው ከአንድም ያቦርጅናል ሰው ጋር ተገናኝተው እንደማያውቁ ያስቡ ይሆናል። ይሁንና ተገናኝተው የማወቃቸው አጋጣሚ ግን አለ ከጅምላ እይታዎቻቸውና ግምቶቻቸው ጋር አልገጥም ብሏቸው ይሆን እንጂ ይላሉ ዶክተር ስሚዝ። የአሁኔቷ አውስትራሊያ መድበለ ባህላዊት መሆንንና እውነተኛ አካታች የሆነውን የነባር ዜጎች ዝንቅነት አድናቆትን ልትቸር ይገባል በማለት ሲያክሉ፣ ስለ ነባር ዜጎች በጣሙን እዚህ ግባ በማይባሉ መንገዶች የሚያስቡ ከሆነ መፍትሄዎቹም እዚህ ግቡ የማይባሉ ይሆናሉ ውስብስብ ዝንቅ እሳቤ ሁሉን አቀፍ ዝንቅ መፍትሄዎችና እሳቤዎችንም እንዲሁ ይሻል ብለዋል። ካርላ ሮጀርስ ዝንቅነትን የማይረዱ ነባር ዜጋ ያልሆኑ ሰዎች ስህተቶችን እንደሚሰሩ ሲያመላክቱ፣ በጣም ጎጂ የሆኑ ዘረኝነትን የተላበሱ አይነት አባባሎችን ልናገር እንችላለን። የግንዛቤ ጋሬጣ ነው ሲሉ ስለ አገር በቀል ዝንቅነት የበለጠ መማር የምንችለው የት ነው? ወደ አውሮፓ ሲጓዙ እንደሚያደርጉት ሁሉ ከካርታ ይጀምሩ። ያሉበትን ብሔር ይለዩ፣ እናም ባህልና ቋንቋዎቻቸውን ይማሩ። ሮጀርስ ከሁለት ሰዓታት በላይ የሚጓዙ ከሆነ እንበልና ከሲድኒ አንስተው ሲጓዙ የተለያዩ ብሔሮችን በማቋረጥ ነው ይላሉ። ልማዳዊ ባለቤቶችንና ታሪክ አካተው ስለ ብሔሩ ጥልቅ እይታ እንዲኖሮት የመሬት ምክር ቤትና የአካባቢ ማዘጋጃ ቤቶች ማለፊያ መነሻ ነጥቦች ናቸው። አክስት ሙኒያ ይህ ራስን ማስተማርን የሚመለከት እንደው ሲያስገነዝቡ፣ በተቻሎት መጠን ይማሩ፣ ይሳተፉ። በተለይም ከነባር ዜጎች ጋር ፍርሃት ሊያድርቦት አይገባም። ራስዎን ያስተዋውቁ፣ ወደ ማኅበረሰብ ኩነቶች ይዝለቁ ይላሉ። ነባር ዜጎችን ለማወቅ የመጀመሪያውን እርምጃ ጎብዞ የመራመድ ጉዳይ ነው። ይህ የኤስቢኤስ ሬዲዮ ፖድካስት ነበር። ለተጨማሪ ሰፈራ መምሪያ ታሪኮች ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሐሪክን ይጎብኙ።